መጪው አዲስና ወጣት ጠቅላይ ሚኒስትር ምን ይጠብቀዋል? መጪው መራሄ መንግስት፣ ወጣቱ መሪ በሕግ የተደነገገ ስራ አላቸው። ይሁን እንጂ ሕግ ላይ የሰፈረው ሁሉ ጥቅል ነውና መንግስቱ የሚፈጽማቸውን ተግባራት ዝርዝር እያበጀ ሀገር ያስተዳድራል፣ ሕዝብ ይመራል። አዲሱ ጠቅላይ ሚኒስትር ይህንን ይህንን እንዲሰሩ ወይም እንዲሰሩልን እንፈልጋለን የሚሉ ዜጎች፣ የዜጎች ማህበራትና ስብስቦች፣ ዓለም አቀፍ ተቋማትና የመብቶች ተሟጋቾች ቁጥራቸው ብዙ ነው። ሁሉንም በየወቅቱ እያነጋገርን እያቀረብንላችሁ እንገኛለን እንቀጥላለንም። ለመሆኑ ጠቅላይ ሚኒስትር በኢትዮጵያ ምን ማለት ይሆን? ሰለሞን አባተ ሁለት የቀድሞ ጠቅላይ ሚኒስትሮችን አነጋግሮ ተከታዩን አዘጋጅቷል። ሻምበል ፍቅረ ሥላሴ ወግደረስ የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ለአስራ ሁለት ዓመታት ካቢኔውን መርተዋል። አቶ ታምራት ላይኔ የሽግግር መንግሥት ጠቅላይ ሚኒስትር ሆነው ከሰኔ 1983 እስከ ነሐሴ 1987 ዓ ም ከዚያም እስከ ጥቅምት 1989 ዓ ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር ሆነዋል። እነዚህን ሁለት ሰዎች የሚያመሳስሏቸው ክስተቶች አሉ። ዜጋ፣ ወታደር፣ የመብቶች ተቆርቋሪና አማጺ፣ ጠቅላይ ሚኒስትር፣ እስረኛ፣ እንደገና ተራ ዜጋ። የአንድን ኢትዮጵያዊ ሕይወት ከተለያዩ አቅጣጫዎች ማዕዘናትና እርከኖች ለመገምገም፣ ምናልባት ዛሬ በነጻው ዓለም ሆነው ሐሳባቸውን ለመናገር የታደሉ ቢኖሩ እነዚህ ሰዎች ከጥቂቶች መካከል ያሉ ናቸው። ክቡር ጠቅላይ ሚኒስትር ሻምበል ፍቅረ ስላሴ ወግደረስ ከሰላምታ ልጀምር። ጤና ይስጥልን። ደህና ነን። አለን እስቲ ሻምበል ፍቅረ ስላሴ የኢትዮጵያ ጠቅላይ ሚኒስትር መሆን ማለት ለመሆኑ ምን ማለት ነው? ይህን እንግዲህ የኢትዮጵያ ጠቅላይ ሚኒስትር ማለት የታላቅ ሕዝብ አመራር ውስጥ መግባት ማለት ነው ወይንም መሪ መሆን ማለት ነው እና ትልቅ ነገር ነው። የኢትዮጵያ ጠቅላይ ሚኒስትር መባል መሆን በጣም ትልቅ ነገር እና የተከበረ ነገር ስለሆነ እኔ ከዚህ አንፃር ስመለከተው ለዚህ የሚታጭ ማንኛውም ሰው እድለኛ ነው እንደማለት እችላለሁ። መቼም እርስ የተረከቡት ጠቅላይ ሚኒስትር አክሊሉ ሀብተወልድ ለብዙ ዓመታት ይዘውት የነበረውን ቢሮ እና ስልጣን እንዳልካቸው መኮንን ለተወሰነ ጊዜም ቢሆን የቆዩበትን ቢሮ ነው። እርሶ ያንን ቢሮ ከተረከቡ በኋላ ጠቅላይ ሚኒስትር ሊያከናውን ይጠበቅበት የነበረውን ተግባር ፈጽም ያለሁኝ አከናውኝ ያለሁኝ የሚል እምነት አለዎት? የለኝም፣ እውነት የለኝም። የጠቅላይ ሚኒስትር ስልጣንና ኃላፊነት በጣም ከባድ ነው። ገባር ነው። ስለዚህ ማንም ቢመጣ ሙሉ በሙሉ እንደ ኃላፊነትን ተወጥቻለሁ ብሎ ለማለት የሚችል አይመስለኝም። ከእኔም በፊትም ወደፊትም የሚመጡት ምን ለማለት በጣም የሚከብድ ይመስለኛል ስለዚህ ይህንን በዛው መሰረት ኃላፊነቴን ግዴታዬን ቡ የሚጠብቀውን አድርጌያለሁ ብዬ ለማለት አልችልም። ሻምበል ፍቅረ ሥላሴ ለመሆኑ የአንድ ጠቅላይ ሚኒስትር ኃላፊነት ምንድን ነው? ምን ይጠበቅበታል? ምን ማድረግ አለበት? ጠቅላይ ሚኒስትር በጣም ብዙ ነው የጠቅላይ ሚኒስትር ኃላፊነት በሕግ የተደነገጉለት ስራዎች አሉ። በእርግጥ በሕግ የተደነገገው ራሱ ኃላፊነቱ በጣም ብዙ ነው። ይህን ሁሉ እንዲህ በቀላሉ ሊወጣው አይችልም። አንደኛ፣ ሁለተኛ ያለንበት የኢኮኖሚ ደረጃ ሁናቴያችንን በሙሉ የሚፈለገው ነው ያለ ማድረግ የሚቻል የሚያስችል አይደለም እና ገና ብዙ ብዙ ስራ የሚጠይቅ ጉዳይ ነው ያለው እና ዝም ብሎ ጠቅላይ ሚኒስቴር ስለተባለ አንድ ሰው የሚፈለገውን ሁሉ ያሟላል ማድረግ ይችላል ብሎ ለማለት በጣም አስቸጋሪ ነው እና እኔ ይሄ ነው ብሎ መዘርዘር በጣም ከባድ ነው። በጣም ብዙ ነው። ጠቅላይ ሚኒስትር ስራ ማለት መቼም አንድ ጠቅላይ ሚኒስትር ወደዛ ቢሮ በሚገባበት ጊዜ የሀገሪቱ ዋና ስራ አስፈጻሚም ነው እና ሀገሪቱ ያለችበትን ሁኔታ አይቶ ተረድቶ፣ ከዚህ ሁኔታ አወጣታለሁ ወይም በተሻለ መንገድ አስኬዳታለሁ ብሎ አምኖ ነው የሚገባው። ጠቅላይ ሚኒስትር የሚያማርርበት ወይም ሰበብ የሚያደርግበት የሚያሳብብበት ሁኔታ አለ ይኖራል ይፈጠራል ብለው ያስባሉ ሻምበል ፍቅረ ስላሴ? አለ። ሰበብ የሚያደርገው ወይም ሁኔታው የማይፈቅደው ብዙ ነገር አለ። የሀገሪቱ አጠቃላይ የኢኮኖሚ ችግር፣ የሀገሪቱ የፖለቲካ ችግር፣ የሀገሪቱ የወታደራዊ ችግር እና እነዚህ ሁሉ ችግሮች እንዲህ በቀላሉ የሚፈቱ ነገሮች አይደሉም። ያለንበት የአካባቢ ጂኦፖለቲካል አቀማመጣችን ሁሉ ለእውነት በጣም አስቸጋሪ ነው ለኢትዮጵያ። እና ኢትዮጵያ ውስጥ ይህናል የተደላደለ አንድ ነገር ለመስራት የሚያመች ሁኔታ ተፈጥሮ አያውቅም። ሁልጊዜ ችግር ነው በአብዛኛው ያለው። ያንን ችግር ደግሞ እንዲህ በቀላሉ የመወጣት የሚቻል አይደለም። ብዙ ስራ የሚጠይቅ ነው እና እንዲህ በቀላሉ የምንወጣው ነገር አልመሰ አሁን እንግዲህ አዲስ ጠቅላይ ሚኒስትር ልታገኝ ነው አገሪቱ። አሁን ባለው ሁኔታ ይሄ ወጣት ጠቅላይ ሚኒስትር ከእርሶም ልምድ በመነሳት ምን ማድረግ አለበት ብለው ይመክራሉ? ምን ይጠበቅበታል? ህዝቡ ብዙ ነገር ይጠብቃል። ብዙ ስራ እንዲሰራለት ይፈልጋል ከዚህ ከአዲሱ ጠቅላይ ሚኒስትር እና ያው ጠቅላይ ሚኒስትር መሆን ህዝቡ በበጎ የሚቀበለው ወይም የሚጠብቀው ይመስለኛል። እና ለትነቱም አሁን የአዲስ የሚሾመው ጠቅላይ ሚኒስቴር የሚከብደው ህዝቡ የሚጠብቀው ነገር ብዙ ስለሆነ ነው። እና እኔ ትንሽ ከበድ ያለ ነገር የሚጠብቀው ይመስለኛል። ህዝቡ በጣም ብዙ ነገር ይጠብቃል፣ ብዙ ነገር ይጠብቃል። እንደው አንድ ሁለቱን ከዚህ ጠቅላይ ሚኒስትር ይሄንን ይሄንን ሊጠብቅ ይችላል የሚሉት ነገር ካለ ነገር እንግዲህ የኑሮ መሻሻል ነው። የኑሮ መሻሻል ነው። ኖሮ እየተወደደን የመጣው በጣም ከባድ እየሆነ ነው፣ ለህዝቡ እየመጣበት የሚመስለኝ እና ይሄ እንዲሻሻልለት ይፈልጋል። ብዙ ጊዜ ስለ ዲሞክራሲ፣ ስለ መልካም አስተዳደር ብዙ ነገር ብዙ ጊዜ ይወራል እና ይሄንን በተግባር ለማየት ይፈልጋል። እና እነዚህ እነዚህ እነዚህ ነገሮች እንዲቀላል ስራ አይደሉም የሚቀባት ከባድ ስራ ይመስለኝ። ጠብቀው እስቲ ስለ ኑሮው መሻሻል እንደው ትንሽ ፈታ አድርገው ንገሩኝ። መቼም እርስዎ ሰፊ ልምድ አለዎትና ሻምበል ፍቅረ ስላሴ ምን ያድርግ ኑሮው እንዲሻሻል? ይሄ ጠቅላይ ሚኒስትር ምን ምን የኢኮኖሚ ለውጦችን ያድርግ ወይም በምን ጉዳዮች ላይ ይስራ? እንግዲህ የህዝቡ የኑሮ ደረጃ የሚሻሻልበትን ማሰብና መቀየስ የሚያስፈልግ ይመስለኛል። በምን መንገድ ነው የነገር ሊሻሻል የሚችለው? በጣም ብዙ ነገሮችን ማድረግ የሚያስፈልግ ይመስለኛል። አንደኛ ስራ ለማግኘት የሚቻልበት በስፋት መሰራት ያለበት ይመስለኛል። ብዙ ኢንቨስትሜንት ከውጭም ከውስጥም መንቀሳቀስ ያለበት ይመስለኛል። እና ለእንደዚህ አይነቶች ነገሮች ማነቆና አስቸጋሪ የሆኑትን ነገሮች መፍታት የሚያስፈልግ ይመስለኛል። ሀገራችን ውስጥ አለ የሚባለው ይሄ ብዝበዛ፣ ሙስና፣ እንደዚህ የሚባለው ነገር ይሄ በደንበኛው ማስተካከል ያለበት ይመስለኛል። የአስተዳደር መሻሻል ያለበት ይመስለኛል። የአስተዳደር አካሄድ መሻሻል ያለበት ይመስለኛል። እና ብዙ ስራ የኢኮኖሚ እንቅስቃሴ በጣም ብዙ መሰራት ይኖርበታል፣ የህዝቡ ኑሮ እንዲሻሻል ከተፈለገ እና ይህንን ማሻሻል ያለባቸው ይመስለኛል። እና ይሄ ይጠበቅበታል። ሁለተኛው ያነሱት ነጥብ የመልካም አስተዳደር ጉዳይ ነበረ። ምን ማለት ሆነ? መልካም አስተዳደር እንግዲህ አንደኛ ይሄ በጎሳ በወገን እኩል ህዝቡን ያለማስተናገድ እነዚህ ነገሮች በብዛት ስለሚታዩ ይሄ ለመልካም አስተዳደር በጣም ትልቅ እንቅፋት ነው፣ እና ይሄ መወገድ እና መሻሻል ያለበት ይመስለኛል ስገምተው እና ይሄ ከአዲሱ ጠቅላይ ሚኒስትር ከቻለ ማሻሻል ያለበት ጉዳይ ይመስለኛል። ይሄ መርዛም አስተዳደር የሚባለው እንግዲህ ሁሉንም በእኩልነት በእኩልነት ለማየት በኢትዮጵያዊነት ለማየት መሞከር ያስፈልጋል። ከዚህ ውጪ ወደ ጎሰኝነት ጎራ በመለየት እንደዚህ እንደዚህ አይነቱን የሚሰሩ ነገሮች ብዙ የሚያስኬድ አይመስለኝም። እስካሁን ድረስ ታይተዋል፣ ግን ችግር እያስከተለ ነው የመጣው። ማስተካከል ያለበት ይመስለኛል። መቼም እርሶ ወደ ጠቅላይ ሚኒስትርነቱ በዘለቁ ጊዜ ሻምበል ፍቅረ ስላሴ ወጣት ነበሩ። አንድ ወጣት ወደዚያ ቢሮ ወደዛ ከፍተኛ ስልጣን በሚደርስበት ጊዜ እዛ ላይ በሚገኝበት ጊዜ እንቅፋት ሊሆኑበት ይችላሉ፣ ሊያደነቃቅፉት ይችላሉ የሚሏቸው የህይወት ትምህርቶች ይኖሩት ይሆን? ሌላ በወጣትነት ሳይሆን በጠቅላላው ብዙ እንቅፋት ሚሆኑ ነገር አለ። እንደዚህ አይነት ቦታ ላይ በምትገኝበት ጊዜ ብዙ ተቃዋሚን ማለት የተቀናቃኝ ያለ እና ብዙ ነገሮች ስላሉ እነዚ እነዚህ ችግር ሊያቶ ይችላሉ ብዬ ገምታለሁ። እና ይሄ ተቀናቃኝ ነገር እኔ ቀላል አይደለም በእንደዚህ አይነት ከባድ ኃላፊነት ላይ ስትመጣ ይሄ ነገር ያጋጥማል አይቼዋለሁ ነው። በተለይ ኢትዮጵያ አሁን ያለችበት ጊዜ እርስዎ ያነሱትን በግልጽ የምናይበት ጊዜ ነው፣ በጣም በስፋት ያለበት ጊዜ ነው። እና እንዴት አድርጎ ቢያስተናግድ ነው አዲሱ ጠቅላይ ሚኒስትር የተሻለ ውጤት ሊያስገኝ ይችላል፣ ሊያስመዘግብ ይችላል በታሪክ ውስጥ ብለው የሚያስቡት? እኔ አዲሱ ጠቅላይ ሚኒስትር አሁን የሚሾመው እንዲህ ቀላል መንገድ አይመስለኝም፣ የሚጠብቀው እንዲህ ቀላል አይመስለኝም። በተለይ የአንድ ፓርቲ አመራር በሌለበት ሁናቴ ስለሆነ መጓተት ብዙ ነገር የሚከተል ይመስለኛል። አሁን ወደፊት እና የሚፈልገውን ነገር ለማስፈጸም እንዲህ በቀላሉ የሚቻል አይመስለኝም እና ነ የሚከብደው ይመስለኛል የሚከብደው ይመስለኛል እና እነዚህን ፈተናዎች፣ እነዚህን ክብደቶች ምን ቢያደርግ ይህንን ቅድም መጀመሪያችን ላይ ላይ እንደገለጹት ትልቅ ህዝብን እንዲመራ ወደ ተሻለ ህይወት እንዲያሸጋግር ይረዳዋል ብለው ያስባሉ? እኔ እንደው እንደዚህ የአቋራጭ መንገድ ይኖራል ብዬ ምክንያቱም ራሱ አጠቃላይ አደረጃጀቱ እንቅፋት ስለሆነ በጠቅላላው የፖለቲካ አደረጃጀታችን ማንኛውም ጠቅላይ ሚኒስቴር ተብሎ ቢመጣ እንዲህ በቀላሉ ሊፈታው የሚችል አይመስለኝም። ራሱ አደረጃጀቱ በጣም ትልቅ እንቅፋት ነው። በጣም ትልቅ እንቅፋት ነው እና አንድ አቋራጭ ይሄ ነገር ቢደረግ ይህን መፍትሄ ሊያገኝለት ይችላል ብዬ ለማለት ለማለትን በጣም እቸገራለሁ። ችግር ይገነው የሚጠብቀው ውጤት የሚያስመዘግብ ይመስሎታል? ተስፋ ያለው ጊዜ ይመስሎታል? እኔ አይመስለኝም አይመስለኝም። ውጤት መሰረታዊ ለውጥ ሊያመጣ አይችልም። በመሰረቱ ውጤት ሊያመጣ የሚችለው መሰረታዊ አደረጃጀት ለውጥ ሲኖር እና አሁን ባለው አደረጃጀት በብጹም በጣም አስቸጋሪ ነው እንዲህ በቀላሉ የሚፈልገውን ነገር ምንም እንደው በጣም ጥሩ አስተሳሰብ እና ጥሩ አላማ ነድፎ እንኳን ቢወጣ እንዲህ በቀላሉ ተግባራዊ ሊያደርገው አይችልም። አስቸጋሪ ነው አደረጃጀቱ። ምክንያቱም አንድ ሀገር እና አንድ መንግሥት የሚመራ ሳይሆን እነሱ ራሳቸው እንዳደራጁት የዘጠኝ መንግሥታት ሀገር ነው ይሄ ሀገር እና እንዲህ በቀላሉ መፍትሔ ይገኛል ብሎ ለማለት የሚቻል እንግዲህ አሁን እኚህ አዲስ የሚመጡ ሰው በእርግጥ ከገዢው ፓርቲ የሚመጡ ቢሆኑም በዛው በገዢው ፓርቲ ውስጥ ተፈጥሯል የሚባል አዲስ መንገድ፣ አዲስ አስተሳሰብ አራማጅ የሆኑ ወገኖች መሪ እንደሆኑ ነው እየተነገረ ያለው፣ እየሰማን ያለ ነው። ከዚህ በመነሳትም ደግሞ በህዝብ ደረጃም በኢትዮጵያ ውስጥም በተቃዋሚ ፓርቲዎች ደረጃም ሳይቀር ታይቶ በማይታወቅ ሁኔታ በነገራችን ላይ ሰፊ ድጋፍ እያገኙ እንዳሉና በበጎ አመለካከት፣ በበጎ መንፈስ እየተናገሩ ያሉ ወገኖች እንዳሉ ነው እየሰማን ያለ ነው። እየተረዳን ያለ ነው። ምናልባት ወገኖችን ወደዚህ ወደ አንድ መድረክ የመሳብ አካሄድ ቢጠቀሙኝ ሰው ውጤት ሊያስመዘግቡ ይችላሉ የሚልስ ሀሳብ የለዎትም? ሻምበል የለኝም። እንደዚህ አይነት ድጋፍ እንዳለው አውቃለሁ። ህዝቡ ይደግፋል። ተቃዋሚ ፓርቲ ናቸው፣ ድርጅቶች ናቸው የሚባሉትን በበጎ ነው የሚመለከቱት። ምናልባትም ድጋፍም ሊሰጡት ይችላሉ። ግን አጠቃላይ አደረጃጀቱ የሀገራችን የፖለቲካ አደረጃጀት ካልተስተካከለ በስተቀር እንዲህ በቀላሉ የህዝብ ድጋፍ ስላለው የድርጅቶች ድጋፍ ስላላቸው የሚፈልገውን በሙሉ ተግባራዊ ለማድረግ ይችላል ብዬ አላፍለም እ በጣም በጣም ያስቸግረዋል በጣም ያስቸግረዋል አሁን ያለው የፌዴራሊዝም አደረጃጀት ነው እንቅፋት ሊሆንባቸው ይችላል ብለው የሚያምኑት አዎ በጣም ትልቅ እንቅፋት ነው። ትልቅ እንቅፋት ነው ወደፊትም፣ አሁን በአሁኑ ጊዜ ብቻ ሳይሆን ወደፊትም ትልቅ እንቅፋት የሚፈጥነው እሱ ነው። እንዲህ አይነት አደረጃጀት አደገኛ ነው። በብዙ ሀገሮች እና በዓለም ታይተዋል። በዩጎስላቪያ ታይተዋል፣ ዩጎስላቪያን ምን ላይ እንዳደረሰ። በሶቪየት ህብረት ታይተዋል፣ በአንዳንድ ሶሻሊስት ሀገሮች በሚባሉት ሀገሮች ተታይተዋል። እንደዚህ አይነት የሚበታትን ነገር አደረጃጀት ስለሆነ እኔ ወደፊትም ብዙ ችግር ገና የሀገር ይጠብቀዋል ብዬ አምናለሁ። ምንድን ነው እስቲ እሱ ላይ ትንሽ ሰፋ አድርገው ይንገሩኝና፣ ስለ ኢትዮጵያ እንደ ሀገር እንድን ነው የሚያስቡት? ተስፋ የላትም፣ ተስፋ አላት ብለው የሚያምኑት ነገር አለ። አሁን ባለው አደረጃጀት እኔ እና ሙሉ በሙሉ ተስፋላት ብዬ ለማለት በጣም ያስቸግራለሁ። ትንሽ ያስቸግራል፣ በጣም ያስቸግራል። አሁን ባለው አደረጃጀት እያንዳንዱን ችግር እኮ በየቀኑ ይሰማናል። ያለ ችግር ምን ያህል ትክክለኛ አደረጃጀት እንዳልሆነ ይሰማናል። እና አሁን ባለው ሁናቴ ወደፊት አገሪቱ ችግሯ ይወገዳል እና ጥሩ ደረጃ ላይ ትደርሳለች ብሎ ሙሉ በሙሉ መናገር አይቻልም። በጣም የሚያስቸግር ይመስለኝ። ይህንን አስተሳሰብ ይህንን አደረጃጀት ለማስተካከል ከተሞከረ ምናልባት ሆነ ግን በጣም በእኔ ግምት የሚያስቸግር ይመስል። ልምዶን፣ ምክሮን ለማካፈል ላደረጉት ትብብሮ እጅግ በጣም አድርጌ አመሰግናለሁ። በአድማጮቻችን ስም ክቡር ጠቅላይ ሚኒስትር እግዜር ይስጥልኝ፣ በጣም አመሰግናለሁ። ስለሆን በጣም አመሰግናለሁ። በሌሎች ዝግጅቶቻችን ቀሪውን ክፍል ይዤ እመለሳለሁ። ወደ ዩናይትድ ስቴትሷ ዴንቨር ኮሎራዶ ደወልኩኝ እዚያ የቀድሞው ጠቅላይ ሚኒስትር ታምራት ላይኔ ይኖራሉ። አቶ ታምራት ላይኔ ለጊዜው እጅግ በጣም አድርጌ አመሰግናለሁኝ፣ በአሜሪካ ድምፅ አድማጮች ስም። እንግዲህ ሰሞኑን ኢህአደግ ፈጣሪውም መሪውም የነበሩት ድርጅት አዲሱን ሊቀመንበሩን መርጧል። ሰሞኑን እኚህ አዲስ ሊቀመንበር ቃለ መሐላ ፈጽመው ጠቅላይ ሚኒስትር ይሆናሉ። አዲስ እና ወጣት ጠቅላይ ሚኒስትር መቼም አቶ ታምራት ስለ አንድ ኢትዮጵያዊ ሕይወት፣ ስለ አንድ ኢትዮጵያዊ ጉዞ እንደ ዜጋም እንደ ማንም ከእርሶ በላይ መናገር የሚችል ካለ ጥቂት ነው። ከብዙ አቅጣጫዎች ከብዙ ዘርፎች ለማለት ፈልጌ ነው። በኢትዮጵያዊነቱ ሳይሆን እንደ ዜጋ፣ እንደ መብቶች ተቆርቋሪ፣ እንደ ወጣት ታጋይ፣ እንደ ተዋጊ፣ እንደ ጠቅላይ ሚኒስትር፣ እንደ እስረኛ፣ እንደ ገናም እንደ ተራ ዜጋ ደግሞም እንደ ስደተኛ ሆነው ሕይወቶን እያሳለፉ ያሉ ሰው ኖት፣ አቶ ታምራት። ለመሆኑ ለኢትዮጵያ ጠቅላይ ሚኒስትር ማለት ምን ማለት ነው? እንዴት ነው እርስዎ የሚያሳዩን ይህንን የኢትዮጵያን ጠቅላይ ሚኒስትር ገጽታ? ከአቶ ታምራት ጋር በጥቂት ነጥቦች ላይ ለመነጋገር ነበር ተስማምተን፣ ጨዋታ የጀመር ነው። ከአንድ ሰዓት ለዘለቀ ጊዜ ተነጋግረናል።